ለመጪው የኢትዮጵያ አጠቃላይ ምርጫ የፓርቲዎች ምዝገባ ቀነ ገደብ የሚያበቃው በሶስት ቀናት ውስጥ ቢሆንም እስከ ዛሬ ማመልከቻ ያስገቡ አስር ያህል ፓርቲዎች ብቻ መሆናቸውን የምርጫ ቦርድ አስታውቋል። የአንድ ፓርቲ ማመልከቻ ለተጨማሪ ማጣራት ወደ ፖሊስ መላኩን የብሔራዊ ምርጫ ቦርድ የኮሚኒኬሽንስ አማካሪ ለቪኦኤ ገልጸዋል። መለስካቸው አማሃ ዝርዝሩን ይዟል። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ ዛሬ ከቪኦኤ ጋር በነበራቸው አጭር ቆይታ በዚህ ዓመት ለሚካሄደው አገራዊ ምርጫ ፓርቲዎች ማሟላት የሚገባቸውን መስፈርት ሁሉ እንዲያሟሉ እና ከቀነ ገደቡ በፊት እንዲመዘገቡ አሳስበዋል። ይህን እንዲያደርጉም ከአንድ መቶ በላይ ለሚሆኑ ፓርቲዎች ለእያንዳንዳቸው በሚረዳ መልኩ ቦርዱ ሲያግዝ እንደ ቆይም አስታውሰዋል። ይሁንና ይህንን ያህል ቁጥር ካላቸው አገር አቀፍ ፓርቲዎች መሆኑ የክልል ፓርቲዎች የምዝገባ ማመልከቻቸውን ያስገቡ በጣም ጥቂት መሆናቸውን ወይዘሪት ሶሊያና ያስረዳሉ። ሶስት ቀናት ናቸው የቀሩት። ስለዚህ በዛ ጊዜ ውስጥ የተወሰኑ ወደ ሰባት የሚጠጉ ይመስለኛል ክልላዊ ፓርቲዎች አሟልተናል ብለው አስገብተዋል። ነገር ግን በቦርዱ በኩል ደግሞ መረጋገጥ አለበት። በዛ መሰረት አረጋግጠን፣ በቃ እነዚህ ድጋሚ ምዝገባ አሟልቶ ያስገቡ ናቸው ያልናቸው ፓርቲዎች ሶስት ናቸው። ህወሓት አለ፣ የአረና ፓርቲ አለ፣ ትዴፓ የሆነው ፓርቲም ደግሞ ትግራይ ዴሞክራሲያዊ ፓርቲ አለ። እነዚህ እንግዲህ ፊርማዎቹን አሟልተው ያመጡ ቦርዱ ማይቷቸው የተረጋገጡ ናቸው። አስገባት ያለባቸው ነው ያስገቡ ናቸው የተባሉ ናቸው። ከዛ ውጭም ግን ከሌሎች ክልሎች ከየሶማሌ ክልላዊ ፓርቲ በደቡብ ህዝቦች የሚንቀሳቀሱ ክልላዊ ፓርቲዎች ያስገቡዋሉ። አሁን ስማቸውን በትክክል ስለማላስታውስ ነው እንጂ የተወሰኑ ፓርቲዎች አሉ። የፓርቲዎች ምዝገባ ጊዜ ገደብ ሊጠናቀቅ ሶስት ቀናት ብቻ የቀሩ ቢሆንም የሀገር አቀፍ ፓርቲዎች ከዚህ አኳያ ለምዝገባ እያደረጉት የሚገኘው እንቅስቃሴ ከክልል ፓርቲዎችም የቀዘቀዘ ይመስላል። ይህ ብቻም ሳይሆን የእንቅስቃሴው ጥራት ጥርጣሬ የሚቀሰቅስ መሆኑ የብዙዎች መነጋገሪያ ሆኗል። በሀገር አቀፍ ደረጃም ሁለት ወይ ሶስት ፓርቲዎች አስገብተዋል። ያው አንደኛው ባለፈው ሳምንት እንዳልነው ለምሳሌ ቅንጅት ለአንድነትና ለዲሞክራሲ ያስገባው ፊርማ ላይ ማረጋገጥ ስላልተቻለ ሀምሳ አካባቢ ሰዎች በፈርመዋል ተብሎ የተደወለላቸው አርባ ዘጠኝ አልፈረምንም ብለው ስላሉ ያው ይሄ ደግሞ ፊርማንና አስመስሎ የመስራችነትን ማስገባት በወንጀል ሕጉም ያስቀጣል በምርጫ ሕጉም ስለሚያስቀጣ ያው ቦርዱ የወንጀል ምርመራ ክሪሚናል ኢንቨስቲጌሽን እንዲደረግ ለፌዴራል ፖሊስ አስተላልፏል ሙሉ ዶክመንቱ ማለት ነው። ከዛ ውጭም የተወሰኑ አንድ ሁለት ሶስት ሀገራዊ ፓርቲዎች የሚያስገቡ ይኖራሉ። ነገር ግን ቁጥራቸው ምን ያህል ነው የሚለውን ነገር የምናውቀው መጋቢት ሶስት የጊዜ ገደቡ ካለቀ በኋላ ነው። ነገር ግን እስካሁን ድረስ እንዲሁም በአጠቃላይ ኢስቲሜሽኑ ለመቆጠር ያህል ከአስር የሚወልጡ አይደሉም። በሀገር አቀፍም በክልልም ቢሆን በሁለቱም ሆነው አስር አስራ አንድ አስራ ሁለት ፓርቲ በላይ አሟልቻለሁ ብሎ አላመጣም። እንግዲህ የምንጠብቀው በሚቀጥሉት በቀሩት ጥቂት ቀናት ያው ፓርቲዎች ጊዜም ስለሚወስድባቸው ይህን ዝግጅት ለማድረግ ያመጣሉ ብለን ነው። ነገር ግን እኛ ከ የላክንላቸው አንድ መቶ ስድስት ፓርቲዎች ናቸው። ዛሬም በድጋሚ ደግሞ ማስታወሻ አውጥተን የቀሩት ሶስት ቀናት ስለሆኑ በደብዳቤው ላይ በተገለጸላቸው መሰረት እንዲያመጡ ማለት ነው። በፓርቲዎችና በምርጫ ቦርዱ መካከል ያለው ግንኙነት አንድ ወጥ እንዳልሆነ ብዙ ተመልካቾች ይስማማሉ። ወይዘሪት ሶሊያና ሽመልስ ይህን እውነታ እንዳልሳቱት ለቪኦኤ በሰጡት ቃለ ምልልስ አመላክተዋል። ይሁንና ምርጫ ቦርድ ባለው አቅም ሁሉ ፓርቲዎችን እንደ የፍላጎታቸው ለመደገፍ ሞክረዋል ብለዋል። ሁሉም የሚከናወነው ግን የሀገሪቱን ሕጎች መሠረት አድርጎ እንደሆነም ጠቁመዋል። የመመዝገቢያ ጊዜ ገደብ ካበቃ በኋላ ሊደረግ የሚቻለውንም አመላክተዋል። እንግዲህ ደግሞ መጋቢት ሶስት ላይ እናየውና እንደ ቦርድ ከዛ በኋላ ፓርቲዎቹ ይሄ ላለመሟላቱ የሚያቀርቧቸው ምን አይነት ችግሮች ተግዳሮቶች አሉ? ምን ያህሎቹ አሳማኝ ተግዳሮቶች ናቸው በቦርዱ በኩል ምን ያህሎቹ ደግሞ አሳማኝ ያልሆኑ ናቸው የሚለውን የሚያይበት እድል የሚኖር ይመስለኛል። ግን መረሳት የሌለበት ነገር ብሔራዊ ምርጫ በጣም እየተቃረበ ነው። አዲስ የፖለቲካ ፓርቲ መዝገባን ዛሬ እንጫን እናጠናቀቃለን። የካቲት ሰላሳ ድረስ ብቻ ነው ምንቀበለው ብለናል። ለምርጫ ደርሳለሁ የሚል ማለት ነው። አዎ በድሮ መስፈርት የሚያሟላ ሳይሆን አዲስ ተመዝጋቢ ሆኖ ለምርጫ መድረስ ፈልጋለሁ የሚል ፓርቲ ዛሬ ድረስ ብቻ ነው የሚያስገባው እሱን የጊዜ ገደብ ያስቀመጥነው የፖለቲካ ፓርቲ ምስረታ የወረቀት ስራው መመላለሱ ሙሉ መስፈርቱን መወሰዱ በከፓርቲዎቹ አቀም አንጻር ፓርቲዎቹ አንድ ይሄንና አሟልታችሁ ሲባል የሚወስድባቸውን ጊዜ ትንሽ ረዘም ስለሚል ከልምድም እንዳየነው አንድ ፓርቲ ለፓርቲነት ተመዝግቦ እውቅናውን እስኪያገኝ ድረስ ባለው ጊዜ ውስጥ ረዘም ያለ ጊዜ ስለሚወስድ ለፓርቲ ለመድረስ ለምርጫ ደርሳለሁ የሚል የፖለቲካ ፓርቲ ከየካቲት ሰላሳ በኋላ አንመዘግብም። ማንኛውን ማየት ምዝገባ ማከናወን ይቻላል፣ ግን ለምርጫ አይደርስም ከዚህ በኋላ የሚመጣ ማለት ነው። ስለዚህ ከዛ አንጻር አሁን እንደገና የመስፈርቱ የቀሩትን መስፈርቶች የሚያሟሉት ፓርቲዎችም የእነሱ መጋቢት ሶስት ነው። ስለዚህ ጊዜው አጭር መሆኑን ለምርጫ ለመድረስም ደግሞ ምርጫ ውስጥ ለመሳተፍም ደግሞ በእነሱም በኩል የጊዜ እጥረት መኖሩም እነሱ ከግምት ውስጥ አስገብተው እንግዲህ በሚቀጥሉት ጥቂት ቀናት ውስጥ ያመጣሉ ብለን ነው የምናስበው። ያው ግን የምናውቀው ምን ያህል ፓርቲዎች እንደተመዘገቡ ችግሮቻቸውም እንደሆኑ የምናውቀው ከመጋቢት ሶስት በኋላ ይሆናል ማለት ነው። ግን ብዙ ጊዜ እንደሚያቀርቡት ተፎካካሪ ፓርቲዎቹ ገዥም ፓርቲ ሳይጨምር በጣም ብዙ ችግር እንደሚያጋጥማቸው የሚባለውን ግዴታ ለማሟላት ማምጣት ያለባቸው ነገሮች አሉ። እነሱን ለማሟላት ብዙ እንቅስቃሴ ገደብ እንደሚጣልባቸው ይናገራሉ። ከዚህ ከዚህ አኳያ ቦርዱ ምን ለማድረግ ያስባል? እንግዲህ ያው አንዳንድ ፓርቲዎች ለምሳሌ ለቦርዱ አቤቱታ ሲያቀርቡ ያው ለቦርዱ የተለያዩ ጫናዎች ስላለብን ወይም የገጠመን የሚል አቤቱታዎች በተኛ ጋር ይመጣሉ በተደጋጋሚ ና እነዚያ ላይ የሚያቀርቡት አንደኛው ምናልባት ከምዝገባ ጋር ቀጥተኛ ግንኙነት ሊኖረው ይችላል። አንዳንዱ ላይኖረው ይችላል። አንዳንዶቹ አቤቱታዎች በቀጥታ ከምዝገባ ጋር ግንኙነት የላቸውም። ለምሳሌ አዳራሽ መሰብሰብ ከሆነ ከምዝገባ ጋር ላይገናኝ ይችላል አይደል? ከማህበረሰብ ጋር ያለኝ ግንኙነት ተገደበ የሚል ነው የሚሆነው። ሌሎች ግን ደግሞ ቀጥታ ከምዝገባ ጋር ግንኙነት ያላቸው አቤቱታዎች የሚያቀርቡ ፖለቲካ ፓርቲዎችም አሉ። እንግዲህ እሱም ቅድም እንዳልኩት መጋቢት ሶስት ላይ አይተን በእርግጥም እነዚህ ፖለቲካ ፓርቲዎች መመዝገብ ያልቻሉት በዛ ባቀረቡት አቤቱታ ነው ወይ? አቤቱታ ውስጥ ደግሞ ምን ያህል የመዝገባ ሂደታቸውንም ሊገድብባቸው ይችላል የሚለውንም ነገር አብረን የምናየው ነው የሚሆነው ከፓርቲዎች ጋር እንነጋገራለን። እንግዲህ በጣም ከዚሽ ጋር ቀጥተኛ ግንኙነት ያላት ፊርማ ማሰባሰብ ብቻ ነው ፊርማ ሲያሰባስቡ ምናልባት የመንቀሳቀስ ካልቻሉ ወይም ፊርማ ያሰባስቡበትን ዶክመንት በተለያዩ አካላት ተወስዶብናል ካሉ እሱን ቦርዱ ምናልባት የማጣራት ስራ ሊሰራ ይችላል። ምን ያህል ፊርማ ነው በእርግጥም ያ ለምዝገባው ለመሰናከል ምክንያት ነው ወይ? ሌሎቹ ደግሞ ሕገ ደንብ ማሻሻል ሕገ ደንብ ውስጥ መካተት ያለባቸውን ነገሮች ማካተት፣ ለአንዳንዶች ደግሞ ጠቅላላ ጉባኤ ማከናወን የመሳሰሉት ጉዳዮች ግን ቀጥተኛ ከዚህ ጋር ግንኙነት ከሌላቸው ያው እንደ አንድ መስፈርት ታይተው እነዛ መስፈርቶች ሁላ ተሟልተው እነዚያን ችግር ያጋጠመ ከሆነ ቦርዱ እንግዲህ ይህን ሁላ የሚያው ከጋቢ ሶስት ላይ የመጡትን ፓርቲዎች የትኞቹ አሟልተዋል የትኞቹ አላሟሉም፣ ያላሟሉበት ምክንያት ምንድን ነው የሚለውን ሲያይ ይሆናል። ግን አቤቱታው ጥሩ እንዳነሳ ዋንተ አንዳንዶቹ ከምዝገባ ጋር ይገናኛሉ፣ ሌሎቹ ግን ደግሞ ከምዝገባ ጋር የማይገናኙበትም ሁኔታ ስላለ እሱም በዝርዝር ማየት ያስፈልጋል ማለት ነው። ወይዘሪስ ሶሪያና የምርጫ ቦርድ በበኩሉ ያለበትን ግዴታና ኃላፊነት ለማሟላት ጥረት እያደረገ መሆኑን ጠቅሰው ምርጫውን የተሳካ ለማድረግ ግን የፖለቲካ ፓርቲዎችን ጨምሮ ሁሉም ባለድርሻ አካላት ተመሳሳይ ጥረት ማድረግ አለባቸው ብለዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ